የአሜሪካ ፕሬዝዳንታዊ ምርጫ ከሀምሳ ቀናት በታች በቀሩት በዚህ ወቅት እጩዎቹ ዶናልድ ትራምፕና ካማላ ሀሪስ የምርጫውን ውጤት ሊቀይሩ እንደሚችሉ በሚነገርላቸው ግዛቶች ዘመቻ በማድረግና ና ኢኮኖሚውን ሊያሻሽሉ የሚችሉ ፖሊሲዎች እንዳሏቸው በመናገር ላይ ናቸው። በአሜሪካ ድምፁ ስካት ስተርን ለቀረበው ዘገባ። እንግዶልዴ በሚሽገን ዘመቻ ያደረጉት ዶናልድ ትራምፕ በግዛቲቱ ያሉ የመኪና ማምረት የስራ እድሎች በተቀናቃኛቸው የታዳሽ ኃይል ፖሊሲ ምክንያት አደጋ ላይ ወድቋል ሲሉ ተናግረዋል። ቻይና የኤሌክትሪክ መኪና ታመርታለች። መኪናውን ለመስራት የሚያስፈልገው ቁሳቁስ ስላላት ሥራችሁ ሁሉ ትወስዳለች። እኛ ግን የሚያስፈልገው ግብዓት የለንም። እኛ ያለን ነዳጅ ብቻ ነው። ብዙ ጋዝ አለን። ምን ምን እንደምናደርግ አናውቅም። እነርሱ ነዳጅ የላቸውም። እነርሱ በበላይነት በያዙት መስክ ላይ እኛ ለምን እናመርታለን? አብዛኞቹ አሜሪካውያን ኢኮኖሚውና የዋጋ ግሽበቱ በዚህ ምርጫ አንገብጋቢ ጉዳዮቻቸው እንደሆኑ እየገለጹ ባለበት ሁኔታ ከትረምፕ ጎን ሆነው ለምክትል ፕሬዚደንትነት የሚወዳደሩት ጄዲ ቬንስ በኢኮኖሚው ላይ የሚታየውን ስጋት ከካመላ ሄሪስ ጋር ለማገናኘት እየሞከሩ ነው። ኤክስፕሎዲንግ ኢንፍሌሽን የዋጋ ግሽበቱ ከፍተኛ ደረጃ ላይ ደርሷል። ይህ ካማላ ሃሪስን ይመለከታል። የምግብ ሸቀጥ ዋጋ ካቅማችሁ በላይ ሆኗል። ቤተሰብ የመሠረቱ ወጣት አሜሪካውያን ቤት ለመግዛት ውድ ሆኖባቸዋል። ይህም ካማላ ሃሪስን የሚመለከት ጉዳይ ነው። በሃሪስ በኩል ኢኮኖሚውን በተመለከተ ያቀረቡት ሐሳብ ለመጀመሪያ ጊዜ ቤት ለሚገዙ፣ ለአዲስ ወላጆች እንዲሁም ለአነስተኛ ንግድ ባለቤቶች የታክስ እፎይታ ማድረግን ይጨምራል። Do we have more work to do? Yes. የምግብ ሸቀጥ ዋጋ አሁን ውድ ነው። አሁን ተጨማሪ ስራ መስራት አለብን። አሁን እኔ ልነግራችሁ የምሻው አሳዛኝ በሆነ ሁኔታ ፍራቻንና መከፋፈልን የሚፈጥሩትን የአንዳንዶች መከራ ቀልብሶ የአዲስ ትውልድ አመራር ማምጣት ነው። በሀገራችን ተስፋ እንዲኖር እንዲሁም የምንሻውንና ማድረግ የምንችለውን መፈጸም ነው። አሜሪካንን በተመለከተ ትረምፕ እርሳቸው የሚመሩት ከሆነ ብቻ ተስፋ እንደሚኖራት ይናገራሉ። በ2020 ተመርጠው ቢሆን ኖሮ ኢኮኖሚውን አሁን የተሻለ ሁኔታ ውስጥ ይገኝ ነበርም ብለዋል። ትረምፕ አሁንም ያለፈው ምርጫ የተጨበረበረ ነው ሲሉ መናገራቸውን ቀጥለዋል። በ2020 ምርጫው ጥሩ አፈጻጸም ባይኖረኝ አሁን ውድድር ውስጥ ለመግባት አላስብም ነበር። እጅግ ጥሩ አፈጻጸም ነበረን፣ ግን መጥፎ ነገር ተከሰተ። አሁን ደግሞ እንዲከሰት አንፈቅድም የካምላ ሄሪስ የምርጫ አጋር እና የቀድሞ መምህር ቲም ዋልዝ ትራምፕ ከአራት ዓመታት በፊት መሸነፋቸውን መረዳት እንደተሳናቸው ይናገራሉ ጥሩ አስተማሪ ነኝ ብዬ አስባለሁ ተማሪዎቼ ትምህርት መቅሰም ይችሉ ዘንድ ሁሌም ተጨማሪ እድል እሰጣለሁ እናም ዶናልድ ትራምፕ በመጀመሪያው ሙከራ ትምህርቱ አልገባቸውም መልካሙ ዜና በመጪው ምርጫ ትምህርቱ ይገባቸዋል አብዛኞቹ የሕዝብ አስተያየት መለኪያዎች ሁለቱ ወገኖች እኩል ድጋፍ እንዳላቸው ያመለክታሉ። የምርጫውን ውጤት ሊቀይሩና ከፍተኛ ፉክክር ሊደረግባቸው እንደሚችል በሚነገርላቸው ግዛቶችም ተቀራራቢ ድጋፍ አላቸው። የምርጫው ቀን እየተቃረበ ሲመጣ የሁለቱም ወገኖች የምርጫ ዘመቻ ያለውን ገንዘብና ትኩረት በእነዚሁ ግዛቶች ላይ ያውላል። ስካት ስተርንስ ለላከው ዘገባ እንግዲ ወልደነኝ ዋሽንግተን ዲሲ።